ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሃሪክ ይጎብኙ። ዶክተር ሙላቱ በላይነህ የኔትን የጋብቻና ቤተሰብ ምክር አገልግሎት መስራችና የጋብቻና ቤተሰብ ምክር አገልግሎት ባለሙያ በፍቅር የጋብቻና ፍቺ ህይወት ዙሪያ ስድስት መጽሐፍቶችን ጽፈው ለአንባቢያን አበርክተዋል። አሁንም በዚሁ ሙያ ዘርፍ የምክር አገልግሎትን እየሰጡ ይገኛሉ። በቅድሚያ ሰዎች ወደ ጋብቻ የሚሄዱት ለምንድ ነው? የጋብቻ ቱርፋቶች ምንድን ናቸው? ከሚለው ለምን አንነሳም? በመጀመሪያ እኔም እንግዲህ እንግዳ አርገ ስለጋበዝከኝ አቶ ካሳሁን በራሴ ስም አመሰግናለሁ። እግዚአብሔር ያክብርልኝ። ይህ ጥሩ ጥያቄ ነው። የትም ቦታ የሚነሳ ጥያቄ ነው ደግሞ መነሳትም ያለብን እዛ ላይ መነሳት አለብን እና ስለ ትዳር አስፈላጊነትና የትዳርን አላማ እንደሚገባ ጠንቅቀን ካልተረዳን በተለይ ያላገቡ ወጣቶች ከዛ ደግሞ ወደ ትዳርም የገባን ሰዎች የትዳርን አላማ በደንብ ተገንዝበን በደንብ አርገን ካልጠበቅ ነው ከአላማ ውጭ የሚያስወጡ ብዙ ነገሮች በህይወት ውስጥ የሚገጥሙ የተለያዩ ተግዳሮቶች አሉ። የተለያዩ ጫናዎች አሉ እና እነዛ ጫናዎች ወደማንፈልገው ወደ ትዳር ከገባንበት አላማ ወይም ደግሞ ገብተን በትዳር ተሳስበን ከምንኖርበት አላማ እንድንወጣ ያደርገናል። እና ብዙ ጊዜ የትዳርን አላማ በደንብ መገንዘብ በጣም አስፈላጊ ነው። እና ትዳር ማህበራዊ ተቋም ተደርጎ ለሰው ልጅ ሲሰጥ ከአላማዎች ውስጥ ብዙ ጊዜ ፎር ፒ ብለን ነው የማስተምረው ሳስተምር እና ፎር ፒ በአማርኛ አራት ፒዎች ማለት ነው። አራት ፒዎች የመጀመሪያው ፒ ፓርትነርሽፕ ነው ረዳትነት ነው። ሰው ብቻውን ይሆን ዘንድ አይደለም የሚለው ትልቁ መጽሐፍ፣ መጽሐፍ ቅዱስ እንደሱ ነው የሚለው። ትዳር የተሰጠን ረዳት አንዱ ባል ለሚስት፣ ሚስት ለባል ረዳት እንድንሆን ነው። ለረዳትነት ነው። የመጀመሪያው ነገር እርስ በርስ እንድንረዳዳ እርስ በርስ እንድንደጋገፍ ባለን አቅም ባለን ችሎታ ባለን በተለያዩ ነገሮች ባለ ሚስ ሚስ ስለ ባሏ መረዳዳት እንድንችል ነው። የመጀመሪያው ፒ ፓርትነርሽፕ ነው። ከዛ ሁለተኛው ፒ ደግሞ ቀጥሎ ደግሞ ፕሌዥር አለበት። ምንድነው ፕሌዥር? የወሲብ ግንኙነት አለበት፣ ደስታ አለበት፣ እርካታ አለበት። በወሲብ ግንኙነት በግብረ ስጋ ግንኙነት በመካከል ምን አለው? ፕሌዥር አለው፣ ደስታ አለው፣ እርካታ አለው። እና ብዙ ጊዜ ላለው ይህ ከሁለተኛውን አንደኛ አድርገው ወደ ትዳር ሰው ሲገቡ መረዳዳቱን ትተውት ረስተውት፣ ይህ በብዙ አቅጣጫ መረዳዳቱን ትተው ለወሲብ ግንኙነት ለግብረ ስጋ ግንኙነት ፍላጎት ብቻ ወደ ትዳር ሲገቡ ፕሌር የሆነው ለፕሌር ብሎ አስቦ የገቡት ትዳር ወደ ፕሬር ይቀየራል እላለሁ። ምክንያቱም ትዳር በሱ አይደለም መመስረት ያለበት እና ወደ ጫና ወደ ውጥረት ውስጥ እንዲገባ ያደርጋቸዋል እና ሁለተኛው ፕሌዠር ነው። ደስታና እርካታ አለበት። ሶስተኛው ደግሞ ፓረንቲንግ ነው ልጅ ወልዶ የማሳደግ ልጅ ወልዶ ልጆችን የማሳደግ እና ለቁም ነገር ማብቃት ኃላፊነት አለበት በትዳር ውስጥ። ስለዚህ ፓረንቲንግ ነው። አራተኛ ደግሞ ፐርፌክቲንግ ነው። አብረ የምናድግበት ተቋም ነው። ትዳር ማለት አብረ የምናድግበት ተቋም እንጂ አንዱ ብቻ ተጠቃሚ ለመሆን አንዳንድ ጊዜ እንደሱ ይሆናል። ሰው ያለውን ገንዘብ ያለውን የተለያዩ ነገሮች አዩ እና ለመጠቀም ብቻ ወደ ትዳር ይገባሉ። ከአንዱ ለመጠቀም ብቻ ወደ ትዳር ይገቡ እና ከዛ በኋላ ከገቡ በኋላ የሚፈልጉትን ካገኙ በኋላ ለመለያየት በጣም ይቸኩላሉ። በተለይ ደግሞ ወደ የውጭ ዓለም ስትመለከት ሀገር አግብቶ ይመጣሉ ወይም ደግሞ ገንዘብ አይተው ወይም ቤት ስላላቸው ወይ ተላይ ወይም የሚነዱትን መኪና ወይም ደግሞ ወረቀት ለማግኘት የኢሚግሬሽን ጉዳይ ለማስፈጸም ለመጠቀም ብቻ ወደ ትዳር ይገቡና ከገቡ በኋላ የመለያየት እንትናቸው ፈጣን ይሆናል። ምክንያቱም የሚፈልጉትን ነገር ካገኙ በኋላ በዚህ ዓላማ ይህን መሰረት አድርገው ነው ሰዎች ወደ ትዳር ውስጥ መግባት ያለባቸው። እንደዚህ ሆኖ ሲገቡ ትዳር ደስተኛ ሆነው ትዳራቸውን ተከባብረው እንዲኖሩ እና ትዳርን አጥመው ትዳር የተሰጠበትን ዓላማና አስፈላጊነቱ በደንብ ገብቷቸው አንዱ ለሌላው የመኖር አንዱ ለሌላው ሰው ስሜት ፍላጎት የመኖር ነገር አንዱ ለሌላው የመጠንቀቅ ነገር እየጨመረ ይመጣል። እና ይሄ ነው እንግዲህ አላማውና አስፈላጊነቱ ትዳር የተሰጠበት አላማ እነዚህ ናቸው። አንድን ትዳር ጤናማ ወይም በደስታ የተመላ ጋብቻ መሆኑ እንዴት ይገለጣል? ጤናማና ደስታ የተሞላ ጋብቻ እንዲሆን ለማድረግስ ተጋቢዎች ምን ምን ነገሮችን ሲያሟሉ ነው እዛ ደረጃ ላይ ሊደርስና ጣዕሙ እርካታ ሰጪ እንዲሆን የሚበቃው? እውነት ነው ይሄ እንግዲህ ያላገቡ ወጣቶችም ድንገት ይህን ሲሰሙ በትዳር ከተጋቡ በኋላ የሚጠብቁትን ጥበቃ እንዲያስቡ ሁለተኛ ደግሞ ተጋብተው በትዳር ውስጥ የምንኖር ሰዎች ደግሞ ትዳር ማለት መመረቅ የሌለበት ትምህርት ቤት ነው ሁልጊዜ የምንማርበት ነው ሁልጊዜ የምናድግበት ሁልጊዜ የምንለወጥበት ነው ለዚህ ነው ቅድም የመጀመሪያው ላይ አራተኛው ፒ ፐርፌክቲንግ አብረን የምናድግበት ተቋም ነው ያልኩበት ሁላችንም ፍጹም አይደለንም ብዙ ጉለት ያለብን ሰዎች ነን ስለዚህ ብዙ ጉለት ያለብን ሰዎች አብረን በጋራ ሁነ ምና የሚያደርግበት ተቋም ስለሆነ፣ ስለዚህ በማንኛውም ትዳር ውስጥ ግጭት አለ፣ አለመግባባት አለ እና እንዲያውም በእኛ አካባቢ ሳስተምር እላለሁ አንደር ኮንስትራክሽን ብዬ ግንባታ ላይ ያለ ሳይን ያለበት ነው የሁላችን ትዳር እና ፍጹም የሆነ ትዳር የለም። ስለዚህ ፐርፌክት የሆነ ሜሬት ሳይሆን ያለው ፐርፌክት የሆነ ማች ነው ያለው። እንትና ከእንትና ጋር ይሄዳሉ አብረው ይሄዳሉ ነው የሚባለው እንጂ ፍጹም የሆነ ትዳር የለም፣ ሊኖርም አይችልም። ምክንያቱም ራሳችን ሰዎች ራሳችን ፍጹም ስለአይደለን ትዳርም የተሰጠን አብረን ለማደግ ስለሆነ የተሰጠን አብረን እየተሞራረድን አብረን እየተደጋገፍን አብረን አንዱ ከሌላው እየተማረ ምን እንድናድግበት የተሰጠ ስለሆነ ፍጹም የሆነ ሰው ስለማይኖር ትዳራችንም ፍጹም አይኖርም። አይደለም ሌላው ሰው ቤት፣ እኛ ቤት፣ ከአማካሪው ቤት፣ ከጸሐፊው ቤት፣ ከተናጋሪው ቤትም ግጭት አለ አለመግባባት አለ እና ግን ምንድን ነው በየጊዜው እንደዚህ አይነት ነገር መኖሩን አንደርስታንዳር ግን የግንኙነታችን ጤናማነትና ደስተኝነት መጠበቅ መቻል አለበት። ይህ ደግሞ ብዙ ጊዜ እናገራለሁ፣ ትዳሩን ለማፍረስ የአንድ ሰው ጥረት በቂ ነው። ጤናማ እንዳይሆን ደስተኛ እንዳይሆን ግንኙነቱ ጤናማ ሆኖ እንዳይቀጥል የአንድ ሰው ጥረት ወይ የሚስት ወይ የባል የአንድ ሰው ጥረት በቂ ነው። በማንኛውም ጊዜ በማንኛውም ሁኔታ ማፍረስ ይችላሉ። ትዳርን ለመገንባት ጤናማ ለማድረግ ደስተኛ የሆነ ግንኙነት እንዲኖር ግን የባልና የሚስት የጋራ ጥረት በጣም ነው የሚጠይቀው እና በጋራ ደስተኛ የሆነ ትዳር እንዲኖራቸው እና ደስተኛ የሆነ ትዳር ኑሯቸው እንዲቀጥሉ ካስፈለገ ባለ ትዳሮች በጣም መጠንቀቅ ያለባቸው የመጀመሪያው ነገር ትዳራቸው በፍቅር መመሰረት መቻል አለው። የትዳራቸው መሰረቱ በጣም ወሳኝ። ትዳራችን በገንዘብ ነው የተመሰረተው፣ ትዳራችን በዘር ነው የተመሰረተው፣ ትዳራቸው በምንድን ነው የተ- በፍቅር ሲሆን ነው። ወንዱ ሴቷን፣ ሴቷም ወንዱን አፍቅራ በፍቅር ወደ ትዳር ገብተን በፍቅር ስንኖር ነው ትዳራችን ደስተኛል። ምክንያቱም የትዳር መሰረቱ ፍቅር ነው በፍቅር ካልተመሰረተ በፍቅር ያልተመሰረተ ቤት ልክ አሁን ቤቱ በትክክለኛ መሰረት ካልተመሰረተ ወደ ላይ የሚወጣው ፎቅ በተመሰረተው መሰረት ነው። ልክ ነው የሚያወጡት ለአምስት ፎቅ የሆነ መሰረት እሱ እንትን ብሎ እያለ፣ ከዛ በኋላ ግን ሀሳብ ቀይረው አስር እናደርግ ቢሉ መሸከም አይችልም። ያ ፎቁ የመፍረስ ቤቱ የመፈራረስ ህንፃው የመፈራረስ እድሉ ከፍተኛ ነው። ምክንያቱም መሸከም ከሚችለው በላይ ነው መሰረቱ ያለው። ስለዚህ ልክ እንደዚሁ ትዳራችን እንዲቀጥል ዘለቄታ የሆነ እድሜ ልክ የሆነ ሁኖ እንዲቀጥል የሚያደርገው በፍቅር ሲመሰረት ነው እና ባለትዳሮች ሁልጊዜ ትዳራቸውን፣ ፍቅራቸውን የሚያጠፋ ነገር ሲፈጠር ተውሎ ብሎ ፍቅራቸውን ማደስ የሚያስፈልገው የትዳር መሰረት ፍቅር ስለሆነ ትዳራቸው በፍቅር ሲመሰረት። ከዛ ደግሞ ሁለተኛው ደግሞ የትዳር የተሰጠበት ቅድም የዘረዘርኩት ዓላማ አለ እና እነዚህ ዓላማዎችን ተረድተው ያ ከዛ ዓላማ የሚያስወጣ ነገር ሲፈጠር ከዓላማው ሳይወጡ፣ ዓላማቸው የትዳርን ዓላማ ጠብቀው ትዳርን እንጂ እያደረጉ እንዲቀጥሉ ያደርጋቸዋል። እና አንዳንድ ጊዜ ልጅ የማይኖርበት ጊዜ ይኖራል። አንዳንድ ጊዜ የተጋብቶ ልጅ የማይወልዱ ሰዎች ይኖራሉ። ምክንያቱም የተጋባ ሁሉ ይወልዳል ማለት አይደለም እና ልጅ ሳይኖር ሲቀር ደስታቸው አብሮ ይጠፋል። ልጅ ወልዶ ማሳደግ ሶስተኛ ዓላማ ነው የትዳር ዓላማ እንጂ የመጀመሪያው መረዳዳት ነው። በጋራ መረዳዳት መደጋገፍ ነው። ከዛ ቀጥሎ ደግሞ ባለው በትዳር ውስጥ ባለው አንዱ የግብረ ስጋ ግንኙነት ደስተኛ የሆኑ መኖር ነው። ከዛ ቀጥሎ ነው በዚህ ደስተኝነት ነው ቀጥሎ ፈጣሪ ለሰዎች ለባለ ትዳሮች ልጅ የሚሰጠው። ስለዚህ ልጅ ሳይኖር ሲቀር ትዳራቸው ደስታቸው የጠፋባቸዋል እና እንደሱ አይነት ነገር እንዳይፈጠር ትዳር የተሰጠበትን ዓላማ ተረድተው ለዛ ዓላማ በጋራ መኖር መቻል አለባቸው። ከዛ ደግሞ አንዱ ሌላውን መረዳት አንደርስታንድ ማድረግ ያስፈልጋል። ማለት መረዳት ያስፈልጋል የምለው ምንድን ነው ትዳር ውስጥ ስንገባ ሁለት የተለያየ ወንድና ሴቶች ነን። ከዛ እንደገና ደግሞ ተወልደን ያደግንበት ቦታ አለ፣ ባክግራውንዳችን። ከዛ ደግሞ ስንወለድ ይህ እያንዳንዳችን ተፈጥሮ ስብዕናችን የተለያየ ነው እና ወደ ትዳር ስንገባ ይህ ሁሉ ተደምሮ ነው የምንገባው። እና ስለዚህ የተለያዩ ሰዎች፣ የተለያየ ስብዕና፣ የተለያየ ፐርሶናሊቲ ያለን የተለያየ ፍላጎት፣ የተለያየ ባክግራውንድ ያለን ሰዎች አንድ ላይ ስንኖር በጣም አለመግባባቶች ሊበዙ ይችላሉ እና በተቻለ መጠን ትዳር ማለት አንድ አይነት ሁነን የምንኖርበት ተቋም ሳይሆን አንድነት፣ አንዱ ሌላውን እየተረዳ ባል ሚስትን፣ ሚስት ደግሞ ባሏን እየተረዳች በየጊዜው እየተረዳን ባህሪያችን፣ ስብህናችን፣ ምናችን እየተዋወቅን የበለጠ እየተዋወቅን አብረን በጣም የበለጠ አንድ የሆን የምንመጣበት ተቋም ነው። በአንዴ ተዋውቀልን ልንጨርሳት በየጊዜው እድሜ ያመጣች ለውጥ አለ፣ አካባቢም ያመጣው ለውጥና ፍላጎት አለ፣ ብዙ አሉ እና በየጊዜው ሁኔታው ሲቀያየሩ ያን ሁሉ አንደርስታንድ እየተደራረገን የምንኖርበት ተቋም ነው እንጂ፣ አንድ አይደል ባል ሚስቱን ጨፍልቆ እሱን እንድትመስል ሚስት ደግሞ ባሏን ጨፍልቃ እሷን እንዲመስል አድርጎ መኖር አይደለም። ሁለት የተለያየ የሆኑ ባክግራውንድ ያላቸው ሰዎች የተለያየ ፍላጎት፣ የተለያየ ስሜት፣ የተለያየ ባክግራውንድ፣ የተለያየ ስብዕና ያላቸው ሰዎች በጋራ አብረው የሚያድጉበት ተቋም እንደሆነ እና በተቻለ መጠን ባል ሚስቱን የበለጠ ለመረዳት ሚስት ደግሞ ባሏን ለመረዳት ጥረት ማድረግ በጣም አስፈላጊ ነው እና በተረዳን ቁጥር አንዳንዱን ችለን እናልፋለን። አንዳንዱ በፍቅር በመተያገስ እናልፏለን። አንዳንዱ በቃ የሚያስፈልገውን ነገር በመረዳት ማሟላት ባለብን ነገር እያሟላ እንድንሄድ ያደርገናል እና መረዳት በጣም አስፈላጊ ነው። ከዛ ግን ኮሚኒኬሽን አሽኖ ደግሞ ተግባቦታቸው በየጊዜው ያላቸው ተግባቦት ባልና ሚስት በመካከላቸው ያለው የተግባቦት ደረጃ ከፍ እያለ ከመኮራረፍ ከመዘጋጋት ወጥተው መነጋገር የሚችሉበት ከዛ ከመነጋገር አልፎ ደግሞ አንዳንድ መረጃዎችን መከፋፈል የሚችሉ ከመረጃ አልፎ ደግሞ እንደገና በመረጃው ላይ የሚለዋወጡት ኢንፎርሜሽን ላይ ደግሞ የራሳቸውን አስተያየት እንደኔ እንደኔ እያሉ መጨመር የሚችሉበት ነፃነት እያደገ ይመጣ ከዛም አልፎ ደግሞ እያደገ እያደገ መጥቶ ደግሞ የግላቸው በጣም ዋጋ የሚሰጡትንና የሚሰማቸውን ስሜት የሚናገሩበት እኔ እንዲህ ነው የሚሰማኝ ብለው ስሜታቸው መናገር ወደሚችሉበት ከፍተኛ ደረጃ እያደገ ከዛ እንዲያውም እያለፈ የመጨረሻው በጣም ጥልቅ የሆነ ግንኙነት ኑሯቸው በቃ ለማንም አይናገሩትም። በነፃነት እንደ መናዘዝ አይነት ድካማቸው መናዘዝ እስኪሆን ድረስ የሚናገሩበት እንዲህ ተሰማኝ እንዲህ ሆነብኝ ብለው መነጋገርና በነፃነት በግልጽነት ሳይሳቀቁ በነፃነት የሚያወሩ የሚነጋገሩ ከሆነ መኮራረፍ ቀርቶ መነጋገር ካለ፣ መጫጫ ቀርቶ ተረጋግቶ መነጋገር የሚችሉበት አንዱ ሌላው ሲናገር የሚያዳምጥ አንዱ ሌላው ሲናገር ለንግግራቸው ለቃላቶቻቸው ተጠንቅቀው የሚነጋገሩና ኮሚኒኬት ሚግባ ከሆነ ትዳራቸው የበለጠ ደስተኛ እየሆነ እንዲመጣ የሚያደርግበት ሁኔታ እሱ ነው። ሌላው ደግሞ ይሄ ግጭት አፈታት። ግጭት በማንኛውም ትዳር ውስጥ ይኖራል። በቅርብ የተጋቡ ራሱን የቻለ በቅርብ የተጋቡ ባለትዳሮች ራሱን የቻለ ግጭት አለ። ምክንያቱም በቅርብ ስለተጋቡ በቃ በብዙ አቅጣጫ ገና ወደ አንድነት እየመጡ ያሉ ናቸው። ከዛ በኋላ ደግሞ ትዳራችን እየጨመረ ሲመጣ ደግሞ ልጆች ራሳቸው ወደ ቲኔጀር ሲገቡ ደግሞ ራሱ የልጆች እድሜ መቀየር በትዳራችን ላይ ራሱ አለመግባባት ሊፈጠር ይችላል። ብዙዎቹ እንደሱ ይፈጠርባቸዋል። ከዛ እድሜ እየጨመረ ሲመጣ ጤንነታችን፣ የምንወስደው መድኃኒት ሳይድ ኢፌክት፣ እንዲህ ያለ በማንኛውም ባለትዳር ውስጥ ግጭት አለ። የጋብቻ ዓላማን ጠቅሰዋል። ሁለተኛ በጋብቻ ህይወት ውስጥ የሚገጥሙ የደስታን የማብዛት ወይም ደግሞ በደስታ ተሞልቶ እርካታ ያለው ዛር መኖር አለበለዚያም ለሳንካ መጋለጥም ሊያስከትል ይችላል። በጋብቻ ህይወት ውስጥ ደስታን ማጣት ይኖራል ብለው አንስተዋል። ይህ ሁሉ ከመሆን በፊት ወደ ጋብቻ ከመግባታቸው በፊት እነዚህ ስብ የሆኑ ህይወቶች ስላሉ ከዛ በፊት ተጋቢዎች ወደ ጋብቻ ከመግባታቸው በፊት ምን ማድረግ ይገባቸዋል? ይሄ የኔ ነው ይሄ የኔናት የኔ ናት ወይም በምዕራባውያኑ አባባል ዲስ ኢዝ ዘ ዋን የሚሉት ሰው መሆኑ ወይም መሆኗን በምንድን ነው አጣርተው እርግጠኛ መሆናቸውን ከውሳኔ ላይ መድረስ የሚችሉት? ጥሩ ጥያቄ ነው። ያልተጋቡ ሰዎች ወደ ጋብቻ ከመግባታቸው በፊት ያ ሰው የእኔ ነው አይደለም ብለው ለመረዳት እንደ ሰዎቹ ፐርሰናሊቲ፣ እንደ ሰዎቹ ስብህና፣ እንደምንኖርበት አካባቢ እንዳለን ብስለት የተለያዩ ነገሮች ሊለያዩ ይችላሉ። ግን አሁን ይሄ አሁን የምናገረው የግድ ፎርሙላ አይደለም። እንዲህ እና እንዲህ ብለው መከተል አለባቸው በሚል ሳይሆን እንደው ቤዚክ የሆኑ መሰረታዊ ነገሮችን ነው ማለት ነው። እና በግንኙነት ላይ ምንድነው መጀመሪያ ፊዚካሊ እነዛ ሰዎች ወንዱ በሴቷ ሴቷ በወንዱ ፊዚካሊ አትራክት መደረግ መቻል አለባቸው። ማለት ፊዚካሊ አትራክት ማለት ምንድነው? በቁመና በመልክ የሚወዱት የሚቀበሉት አይነት ሰው መሆን መቻል አለበት። አንዳንዶቹ ምንድነው እሱን ጥሰው እኮ አይታየኝም፣ መልኩ እኮ ምናምን፣ ከመልኩ ወይም ከመልኳ ውጪ ሌላ ምንድነው ሌላ ነገር ይታያል ወይ ሌላ ንብረት ወይ ቁሳቁስ ነገር ስለሚታያቸው ወይም ደግሞ ሌላ ነገር ስለሚታያቸው መጀመሪያ አትራክት መደረግ መቻል አለባቸው። ፊዚካሊ አትራክት መደረግ መቻል አለባቸው። ፊዚካሊ አትራክት መደረግ ብቻም ሳይሆን ደግሞ ፊዚካሊ ብቻ ከሆነ መልክ ላይ ብቻ፣ ቁመናብ ላይ ብቻ ፎከስ ካደረጉ ትዳራቸውን የውጭ ውበት ላይ ብቻ ፎከስ ካደረጉ ግንኙነቱ የሆነው ከወሲብ ግንኙነት ውጭ አይሆንም። ለወሲብ ብቻ ነው፣ ለግብረ ስጋ ግንኙነት ብቻ ነው እንዲነሳ። እሱም ያደረጉት ትዳር ውስጥ ደግሞ እሱ ብቻ አይደለም ፍላጎቱ ትዳር ውስጥ ብዙ ፍላጎት ነው ያለው። ቤዚክ የሆነ ኒድ አለም አካላዊ ፍላጎት አለ፣ የወሲባዊ ፍላጎት አለ፣ ኢኮኖሚካል ፍላጎት አለ፣ የስሜታዊ ፍላጎት አለ፣ ማህበራዊ ፍላጎት አለ፣ መንፈሳዊ ፍላጎት አለ። ብዙ ፍላጎቶች ነው ትዳር ውስጥ ያለው እና የሁሉ ፍላጎት ነው እርስ በእርሳችን መረዳዳት እና መደጋገፍ የሚያስፈልገው እና ግን ውጫዊ ላይ ብቻ ከሆነ ወሲባዊ ብቻ የሆነና በትዳር ውስጥ ወሲብ ብቻ ትዳርን እንዲዘልቅ አያደርገውም። ሀገሬ ሰው እንደሚለው እንዲህ ልጠግብ በሬን አረድኩት እንደሚለው አይነት ነው የሚሆነው። ለዚህ ነው በቃ ብለው ምክንያቱም፣ ዮሴፍ ግንኙነት ከተወሰነ ደቂቃዎች በኋላ የሚያስኬድ ከዛ በኋላ የሚያኖር ፍቅር ከሌለ ከዛ በኋላ የሚያኖር ተሳስበን እንድንኖር የሚያደርግ ማንነት ከሌለ በዚህ ብቻ ላይ መኖር አይቻልም። እና ግን መጀመሪያ በሱ ከዛ ግን በውጫዊ ህይወት ከተሳቦ በኋላ ግን ቀጥሎ አብረው የውስጥን ውበት መታየት የሚችሉበት አብረን መቀጠል እንችላለን አንችልም የሚለውን የውስጥ ውበት ለመታየት ጊዜ መሰጣጠት በጣም አስፈላጊ ነው። የውስጥ ውበት ምክንያቱም ትዳር ላይ እንድንቆይ የሚያደርገን በጣም የወደድነው አትራክት የተደረግንበትን ሰው ከዛ ደግሞ አብረን ስመዝለቅ እንችላለን ወይ አብረን መኖር እንችላለን ተግባብተን ተቀባብለን መኖር እንችላለን የሚለውን ነገር ለማየት የውስጥ ውበት ለማየት ጊዜ መሰጣጠት ያስፈልጋል። አብሮ ጊዜ ማሳለፍ ይጠይቃል። መነጋገር ይጠይቃል። ለዚህ ነው ሳይቸኩሉ መግባት የሌለባቸው። ምክንያቱም አንዳንዶቹ ቸኩሎ ይገቡና ቸኩሎ የመውጣት ነገሮች፣ መልሰው የመውጣት ነገሮች ይፈጠሩ እንዲህ አላውቀውም እንዲህ አላውቃትም ነበር ብሎ ደንግጠው እንዲህ ስንገናኝ፣ ምክንያቱም በጮኝነት ጊዜ በቃ ብዙ ማስመሰል አለ፣ ያልሆነውን መሆን አለ። አሁን ቀልዳለሁ አንዳንድ ጊዜ አንዳንዴ በጮኝነት ጊዜ ስንገናኝ ምንድን ነው ራሱ ሽቶቻችን እንኳን ራሱ እንደ ተባይ ማጥፊያ ነው። ሽቶውን ረጭተ ነው የምንወጣው። ምክንያቱም ጌት ልንዳ ልንገናኝ ነው አልናወራ፣ ንግግራችን ምናችን ተቆጥቦ ነው። ግን ወደ ትዳር ውስጥ ከገባን ሁሉ ነገር ራቁታችን የምንሆንበት ሁሉ ነገር የሚገለጥበት ቦታ ነው የምንሆነው የውስጥ ውበት የምንታየው የውስጥ ውበት ደግሞ ሲታዩ በተቻለ መጠን ፋት ኤፍኤቲ የምትለው ፋት ቢሆን ብለዎችን ቸክ ቢያደረጉ ጥሩ ነው። እራሳቸውን ፋት መሆናቸውን ሴቷ ፋት መሆኗን ወንዱም ደግሞ ፋት መሆኑን አንዱ የሌላውን ፋት መሆናቸውን ቢያዩ ምንድ ነው። በአብርቬሽን ነው ፋት የመጀመሪያው ኤፍ ነች ፌስፉል ታማኝ የሆኑ ታማኝ የሆነ ታማኝነቱን እሱ ማረጋገጥ ምክንያቱም ትዳር ታማኝነት ይጠይቃል እስከ መጨረሻው የሚያዘልቅ እና ታማኝ መሆናቸውን ማረጋገጥ። ይህ ማለት ግን ሁሉን ይችላሉ ማለት አይደል። በማይችሉት ነገር በማ ነገር አላውቅም በማይችሉት ነገር አልችልም የሚሉ ሰዎች መሆናቸውን እና ታማኝ ለሚሰጣቸው ኃላፊነት ለዛ ሰው ለዛ ሴት ወይም ለዛ ወንድ ታማኝነቱ። እሱም ታማኝነት ደግሞ በአንድ ጊዜ የሚመጣ አይደለም። ትንሽ ጊዜ ሰጥቶ የሚታወቅ ነገር ነው። ከዛ ደግሞ ኤ ነው አቬሌብል መሆን እላለሁ። አቬሌብል ማለት መገኘት የሚችሉ አብሮ መገኘት፣ በስሜ በአካልም በስሜት መገኘት የሚችል ሰው። አንዳንድ ሰው በአካል ቅርቡ ሆኖ በስሜት ሩቅ የሆነ ብዙ ሰው አለ። ለዚህ ነው ብዙ ባልና ሚስቶች አብረው አንድ ቤት አሉ፣ ግን ሩቅ የሆኑ ባልና ሚስቶች አሉ። ለዚህ ነው ጥልቅ ግንኙነት የሚለው መጽሐፍ ስምንት ኢንቲሜሲዎችን አንስቼ ስምንት ጥልቅ ግንኙነቶችን አንስቼ አምስተኛ መጽሐፍ የጻፍኩት ለዚህ ነው ስለዚህ በስሜትም ቅርብ የሆነ እንደገና በአካል መገናኝ በርቀትም እኳ ሪሌሽንሽፕ ቢጀምሩ አገር ቤት የተለያየ ነገር እኳ ቢሆን እሱን በደንብ ተቀራርበው ስሜት ለስሜት መቀራረባቸው ችግር፣ በተለያዩ ነገሮች በደስታም ጊዜ ሊገኝ የሚችል በጣም ቅርብ ሊሆን የሚችሉ መሆን መቻል አለባቸው። ከዛ ደግሞ ቲ ነች። ቲ ደግሞ ቲቸብል ሄርት ነው፣ የመማር ልብ ያላቸው ለማወቅ ትዳር መመረቅ የሌለበት ትምህርት ቤት ነው ኑሮ። መመረቅ የሌለበት ትምህርት ቤት ነው። ስለዚህ በብዙ አቅጣጫ የምንማራቸው ብዙ ነገሮች አሉ እና በየጊዜው አዳዲስ ነገር ሴቷ ከወንዱ ወንዱ ከሴቷ ከተለያየ ነገር ሊማሩ የሚችል የመማር ልብ ያላቸው እና ለዚህ ነው ሴቶችን ብዙ ጊዜ የሚቸገሩት፣ እኔን እኔ የሚያስተዳድረኝ ከእኔ የሚበልጥ ብለው ይላሉ። አንዳንዶቹ ማስተርስ ያላቸው ፒኤችዲ ይጠይቃሉ። መጀመሪያ ዲግሪ ያላቸው ማስተርስ ያለው ወይም በደሞዝ የሚበልጠ ብለው ብዙ ጊዜ ይጠይቃሉ። ጥሩ ነው፣ አቲቲዩዱ ጥሩ ነው ግን አንዳንድ ጊዜ ደግሞ ያ ወንድ ምናልባት በዛ ሁኔታ ውስጥ ያልሆነው ያልተማረበት ምክንያት ድንገት ኑሮ ሌሎችን ቤተሰቦችን እየረዳ ሁኔታው ያልተመቻቸለት ወንድ ሊሆን ይችላል እና ምናልባት ግን ፖቴንሻሉን ማየት አቅም አለው ወይ ባስተምረው፣ ዋጋ ብንከፍል ሊማር ሊለወጥ ሊሻሻል ይችላል የሚለውን እሱን የመማር የመለወጥ ፍላጎታቸውን ፖቴንሻሉን ማየት ያለቀለት ሰው ባይጠብቁ፣ ያለቀለትን ሰው ሳይሆን ያላለቀለት ሰው ተቀብለው ምናልባት አሁን በእኔ ህይወት ውስጥ ሚስቴን ሁሌ ምሳሌ ያደርጋለሁ። ሁለት ዶክትሬቴን እንድማር ባለቤቴ ነች ያስተማረችኝ። ዛሬ ዶክተር ተብዬ የምጠራው ባለቤቴ እሷ በእኔ ላይ ኢንቨስት በማድረጓ ነው። ተቀብላ ዶክተር ሳልሆን ተቀብላ ነው አስተምራ አሁን ባለውበት ሁኔታ እንደሆነ ያደረገችኝ። እና እንደሱ አይነት ቢሆን የመማር በትዳር ውስጥ መመረቅ የሌለበት ትምህርት ቤት ነው። ብዙ አዳዲስ ነገር አለው። ለዛ ለመማር የተዘጋጀ በሰኩላሩ ዓለም ባለው በሌላው ዓለም ኑሮ ባለው ደግሞ ራስን ለማሻሻል ለመለወጥ ፈቃደኛ የሆኑ ሁለቱም ወንዱም ሴቱም ላይ እሱን ፖቴንሻል ቢያዩ ከዛ ፍቅራቸው ውስጥ በየጊዜው እያደገ ይሄዳል። ወይ ይህም ሁሉ አይቶ ፍቅራቸው በየጊዜው እያደገ ሊጋጩ ይችላሉ። መጋጨትም የግድ ነው። አለመግባባት ይፈጠራል፣ የግድ ነው። ግን አለመግባባታቸውን እየፈቱ ግጭቶቻቸውን በይቅርታ እየፈቱ ግን በየጊዜው የሚያደግ ከስሜታዊነት ወጥተው በቃ ምክንያታዊ የሆነ ፍቅር ይሄ ኢሞሽናል ሆነው ወሲብ ላይ ብቻ ያተኮረ ሳይሆን አብሮ ለመኖር በአእምሮ ሪል ጥያቄ እየጠየቀ አብሮ ተደጋግፎ ለመኖር በከፍታም ሆነ በዝግታ በማግኘት በማጣት በጤንነት በሕመም በእነዚህ ውስጡ ላይ ሲፈራረቅ እኮ አብሮ ለመቀጠል አፍቃሪ ባልና አፍቃሪ ሚስቱኖ ለመቀጠል በጣም የቆረጡ እንዲሆኑ ፍቅራቸው ግጭት እየፈቱ ፍቅራቸው እያደገ የሚሄድ መሆኑን እሱን ጊዜ ሰጥተው ማየት በጣም መግባባት መቻላቸው መግባባት ቫሊዩ ሲስተማቸው የከበሩ ሴቶቻቸው ላይስ እንዴት ነው አንዱ አንዱ ሌላውን የከበረ ሴት ይቀበላል ወይ ራያዮቻቸውስ ምንድን ነው ፊውቸራቸው ተግባባ ነው ወይስ አንደኛው ራይት ሲል አንደኛው ሌፍት የሚሄድ ነው ወይስ አንዱ ተደጋግፎ ሊሄዱ የሚችሉ ተቀባብሎ ሊሄዱ የሚችሉ ፊውቸር ለሚያዩት ነገር ምክንያቱም ፊውቸራቸው ብዙ አለ። አብሮ ሲኖሩ ልጅ ይመጣል። አብሮ ሲኖሩ ብዙ በህይወታቸው ብዙ ነገር ይፈራረቃል። አብረው ተጋግዘው ለመሄድ ፊውቸራቸው፣ ራእዮቻቸው፣ እይታቸው እሱን ነገሮችን ማየትና አብረው መተዋወቅ የበለጠ መተዋወቅ እየተዋወቁ ያው አውቀን አንጨርስም መተዋወቅ በአንድ የሚያልቅ አይደለም፣ ሊያልቅም አይችልም። ግን አትሊስት ለውሳኔ የሚረዳ ሀሳብ እሱ የኔ ነው እሷ የኔ ናት ብለው ሊያስቡበት የሚችሉ ከስሜታዊነት ፍቅር ከራስ ተኮር ከሆነ ወጥተው ስሜታዊ ከሆነ ፍቅር ወጥተው ያን ስሜት ምክንያታዊ አድርገው መሬት ረገጥ ብለው እንዲያስቡ እንዲያጤኑ ወደፊት አብሬው ምኖረው ወደፊት አብሬያት ምኖራት ነው ብለው ማሰብ የሚ እንደሱ ካልሆነ ብዙዎቹ በስሜት ገብተው መልሰው በስሜት እየወጡ ነው። ለመግባት የፈጠኑትን ያክል ለመውጣት እየፈጠኑ ፍቺ እየበዛ ነው ያለው እና በፍቺ ምክንያት ደግሞ ብዙ ልጆች እየተጎዱ ናቸው ና ተረጋግተን ባለትዳር የሆነ ሰዎች ደግሞ በፍቅራችን ጊዜው ግጭቶቻችን እየፈታን እያሳደግን መሄድ በጣም አስፈላጊ ነው እላለሁ። ግጭቶችን አፈታት ወይም መከሰት አንስተዋል። ግጭቶች በሚከሰቱበት ወቅት በአንድ ተጋቢ ሰዎች ሕይወት ውስጥ በምን መልክ ነው ችግሮችን ለመፍታት ብልሃት የሚሆኑት ነገሮች ምንድን ናቸው? በራሳቸው ጥረት ማድረግ ከዛም አልፎ የምክር አገልግሎት የመሳሰሉትን ነገሮች እንግዲህ የመጀመሪያው ነገር ማሰብ ያለባቸው ግጭት በማንኛውም ትዳር ውስጥ እንደሚኖር አለመግባባት ይኖራል። ማንግባባባቸው እንድንጋጭ የሚያደርጉን ብዙ ነገሮች ይኖራሉ እና ግጭትና አለመግባባት የሌለበት ትዳር የለም እና እሱን አእምሯቸውን ክፍት ማድረግ አለባቸው። ናቹራል እንደሆነ በእያንዳንዱ ሊፈጠር የሚችል እንደሆነ አእምሯቸውን ማዘጋጀት አለባቸው። ስለዚህ እሱን ሲያዘጋጁ ግጭት ሲመጣ አይደናገጡም። ተደናግጠው ሌላ ያልሆነ ምርጫ ውስጥ እንዳይገቡ እንዲጠነቀቁ ይረዳቸዋል እና እሱን እንትን ማድረግ ጥሩ ነው ከዛ ደግሞ ምንድን ነው የሚያጋጨን ብሎ የሚያጋጫቸውን ምክንያት መለየት ጥሩ ነው ምንድን ነው የሚያጋጨን የስብዕና የፐርሶናሊቲ ልዩነት ነው እያጋጨን ያለው የአስተዳደግ ልዩነት ነው እያጋጨን ያለው፣ አሁን ያለው የግል ፍላጎቶቻችን ነው እያጋጨን ያለው፣ ልጅ ነው እያጋጨን ያለው፣ ጤንነት ነው ምንድን ነው እያጋጨን ያለው የሚለውን የሚያጋጫቸው ዋናውን ምክንያት ከምንጩ ለማድረግ እና ተነጋግሮ ለመፍታት ዋና ኮዙ ምንድን ነው ብሎ እሱን መለየት በተቻለ መጠን ጥረት ማድረግ በጣም አስፈላጊ ነው። ዋና ኮዙን ብቻ ሳይሆን አንዳንዴ ደግሞ አባባሽ የሚሆንበት ምክንያት አለ። አሁን ለምሳሌ አሁን ባለው በኮቪድ ምክንያት ስናስብ አንዳንዶቹ ሲጋጩ ሳይግባቡ አለመግባባት ነበረባቸው። አሁን ደግሞ ኮቪድ ሲመጣ ደግሞ በኮቪድ ምክንያት ደግሞ አብረው መኖር ሲጀምሩ አብረው ሁሉ ነገር ቤት ውስጥ ሲሆን ኮቪድ ያባባሰባቸው። አሁን በእኔ አሁን ብዙ ክላያንቶች ቁጥራቸው ጨምሯል፣ አሁን ማማክራቸው ሰዎች ቁጥራቸው ጨምሯል። ምክንያቱም ኮቪድ ራሱ ያባባሽም ለአንዳንዶቹም ደግሞ ምክንያት የመጋጨት ምክንያት እየሆነባቸው ነው ያለው እና ስለዚህ አባባሽ ምክንያት ውስጥ ምንድን ነው? ከዛ ሰኛ ላይ እየፈጠረ ያለው ተጽዕኖ ምንድን ነው? ምንድን ነው? በአካላዊ ጤንነታችን ነው? በግንኙነታችን ላይ ነው? በአስተሳሰባችን ላይ ነው? አብሮ ተቀምጦ ለማውራት ደስታችን ነው እየነጠቀው? ምንድን ነው እየፈጠረብን ያለውን ተጽዕኖ ብሎ መለየት በጣም አስፈላጊ የመጀመሪያው መረዳት ነው። ከዛ ግን መለየት በጣም አስፈላጊ ነው። ከዛ በኋላ ግጭቶቻቸውን ሲፈቱ ቁጭ ብሎ በጋራ ቁጭ ብሎ በመነጋገር በመከራከር ሳይሆን በመነጋገር ቁጭ ብሎ አብሮ ተረጋግቶ ነገሮቻቸውን ቁጭ ብለው መነጋገር የሚችሉበትን ሲነጋገሩ፣ ጥሩ አድማጭ በመሆን ጥሩ ተናጋሪ በመሆን አንዱ ለሌላው በማሰብ እና በመጠንቀቅ እንጂ በማሳቀቅ ሳይሆን ለማሸነፍ በቃ እንዲህ ነው በሚል የበላይነትን ለማረጋገጥ በሚደረግ ሳይሆን ነገሩን ተግባብቶ ፈቶ ትዳራችን ወደ ሰላም እና ወደ አንድነት በይቅርታ አጥፍቻለሁ ተሳስቻለሁ ወደሚል ማንነት እንዲመጡ እንጂ ለማሸነፍ በሚል ከሆነ እኔ ሚስቴን አሸነፍ የምን ይልቁንም ችግሩን ይልቁንም የፈጠረውን ተጽዕኖ እሱን አንደስታን ተደራርገን የበለጠ ትዳራችን በፍቅርና በሰላም እንዲቀጥል የእኛ መቀጠል ለልጆቻችንም ደግሞ ከፍተኛ ተጽዕኖ ስለሚያመጣ ስለዚህ እነሱ ነገሮች ላይ ፎከስ ማድረግ በጣም አስፈላጊ ነው። ከዛ በተጨማሪ ግን የማነሳቸው ነገሮች ምንድን ነው? ሁልጊዜ ግጭቱን አብረው ለመፍታት እንጂ አንዱ በሌላው ላይ መጠቆሙን ማቆም አንተነ ነህ አንቺ ነሽ የሚለውን ነገር እሱን ወደ ሌላ መጠቆሙን ትቶ እጅ መዘርጋቱን ትቶ እስቲ እኛ እያሉ ቢያወሩ አንተ አንቺ እኔ የሚል ነገር ከትዳራቸው አውጥቶ በአብዛኛው እኛ የሚል እስቲ ከዛ ደግሞ ችግሩ ጥፋተኛ ስን እኔ ነኝ ጥፋተኛው አጠፍቻለሁ ተሳስቻለሁ የሚል ልቦና ማብዛት በጣም አስፈላጊ ነው። ሌላው ግን ከሚያጋጨው ችግሩ ላይ ማነጣጠር እንጂ ሰው ላይ አለማተኮር አንዳንዴ ችግሩ ይረሳና ሰው ላይ ትኩረት ባል ከሚስቱ ጋር ትኩረት ያደርጋል፣ ሚስት ከባሏ ላይ ችግሩን ያ የሚያጋጨውን መንስኤውን እሱን እሱን ይተውትና ወደ ሰው ይመጣል፣ ወደ ፐርሶናሊቲ ይመጣል። እና ፐርሶናሊቲ እና ችግሮችን መለየት፣ ሀሳብና ችግሮችን መለየት በጣም አስፈላጊ ነው። የመጨረሻ እንድምለው ነገር ሁልጊዜ በሁሉም በምንጋጭበት ጊዜ በሁሉም ነገር እንስማማለን ብሎ ማሰብ በጣም ሞኝነት ነው። ልንስማማ አንችልም። ስለዚህ ባለመስማማት መስማማት መጫ በቃ ይህን አልስማማበትም ግን በቃ አንተ የሚያስደስት ከሆነ አንቺ የሚያስደስትሽ ከሆነ እንስማማለን ብሎ ባለመስማማት መስማማት እንስማማበት ይኖራል የምንለቅበት የምንተውበት ጊዜ አለ። አንዳንዴ ደግሞ በሁሉ ነገር አንስማማ። ባለመስማማት መስማማት ባለመስማማት መስማማት ብዬ ስል ምንድን ነው በቃ እኔ አላየሁትም ግን አንተ ካየው፣ እኔ እንደሱ አልተረዳሁትም አንቺ ግን ከተረዳሹ፣ ና መልካም ነው ካልሽ ለትዳራችን ለግንኙነታችን ይጠቅማል ወይ ብለሽ ካልሽ ወይም ብለህ ካልክ ብሎ መልቅ መተው ባለመስማማት ኋላ ግን ነገሩ እንደተፈለገ ሳይከናወን ቢቀር ይኸው ብዬ ነበር ብሎ ግን እንትን ኮምፕሌን ማድረግና እቃትን መዘርጋት ግን አያስፈልግም። ባለመስማማት መስማማት ማለት ኦልሬዲ ተስማምተናል፣ አልተስማማንም፣ ግን ተስማምተንበታል። በቃና አንተ ቀጥል። ስለዚህ ያኔ የተጠበቀ ውጤት ሳይሆን ቢቀር ያኔ አይዞ አይዞች ተባብለው ነገሮችን በሌላ መንገድ እንሄዳለን፣ እስቲ ደግሞ ይህን እንሞክረው በሚል ነገሮችን ወደ ሌላ አቅጣጫ ቀይሮ ሰላም የሚመጣበት አንድነት የሚፈጠርበት እና ያ ያልተሳካው ነገር ሊሳካበት የሚችልበትን አቅጣጫ ማሰብ በጣም አስፈላጊ ነው እና እንደዚህ አይነት ነገሮች ከዛ በተጨማሪ ግን ከነሱ አቅም በላይ የሆነውን ነገር ሁልጊዜ ሁሉን ነገር አናውቅም፣ ሁሉን ነገር አንችል። እኔ እኳ ራሴ አማካሪው በተመረኩበት ነገር እኳ ሁሉን አላውቅም። በተማርኩበት ነገር እኳ ሁሉን አላውቅም። ሁሉን አናውቅም። ሁሉን የሚያውቅ ፈጣሪ ብቻ ነው። ስለዚህ ሁሉን ስለማናውቅ ሁሉን ስለማንችል የሚችሉ ሰዎች አሉ። እኛ ማናውቀውን የሚያውቁ እኛ ማንችለው የሚችሉ ሰዎች አሉ። ስለዚህ የሌሎችን ሰዎች ልምድ ያላቸውን እውቀት ያላቸውን በተለይ ደግሞ በትዳራቸው ባለሙያ የሆነ በትዳር ላይ እንደኛ አይነት ቤተሰብ ላይ የሚያማከር ሰው ባለሙያ ማማከር በዚህ ጉዳይ ላይ እኛ እንዲተነጋግረን አልተስማማንበትም፣ እያጋጨን ነው። እስኪ እንደ ባለሙያ ተብሎ እስ የባለሙያ ልምድና እውቀት እስቲ እንውሰድና ትዳራችን እንገባ የሚል ልምምዶችን ቢያበዙ ከሚያውቅ ሰው ጋር መጠጋት፣ የሚያውቅ ሰው መጠየቅና ልምድ ካላቸው ሰዎች ጋር እየጠየቁ ትዳርን መገንባትና ግጭቶችን እየፈቱ አብሮ በጋራ በሰላም ለመኖር ጥረት ማድረግ በጣም አስፈላጊ ነው። ትዳርን ለማፍረስ የአንድ ሰው ጥረት በቂ ነው። ትዳሩን ለመገንባት ግን የሁለቱ የባልና ሚስት ጥረት በጣም አስፈላጊ ነው። በይቅርታ እርስ በርስ መቀባበል እንጂ አንዱ ሌላውን ጊዜ ጠብቆ መበቀል አይደለም ትዳር የሚገነባው። የእኛ ትዳር መቀጠል ደግሞ ለልጆቻችን ትልቅ ዋስትና ነው እና ስለዚህ በጣም ጥንቃቄ ተደርጎ ግጭቶቻችን መፍታት እንጂ ከትዳሩ መፋታት ምርጫ ባደርጉት በዚሁ አጋጣሚ ላሳስብ እወዳለሁ። መልካም፣ የልጆች ጉዳይ ተነስተዋል። ልጆች በጋብቻ ህይወት ውስጥ የሚኖራቸው አዎንታዊና አሉታዊ ተጽዕኖዎች ምን ይሆናሉ? ሁለተኛ ልጅ አልባ የሆነ ትዳርስ በዛ ላይስ የሚኖሩ ተጽዕኖዎች ምንድን ናቸው? ልጅ አልባ ሕይወትን መልካም ሕይወት አድርጎ ተቀብሎ መሄድ በምን መልክ ይቻላል? በተለይ በኛ ማህበረሰብ ዘንድ ብዙ ጊዜ አንዱ ከጋብቻ ዓላማዎች ውስጥ ልጆችን ማፍራት ተደርጎ ስለሚወሰድ ያለ ልጆችም መልካም ሕይወት ሊኖር የሚችልባቸው መንገዶች ምንድን ናቸው? አዎ፣ ይህ በጣም ጥሩ ጥያቄ ነው። ማለት ትዳር ሲታሰብ ከትዳር ቀጥሎ ማለት ያው በትዳር ውስጥ ካሉ አላማዎች ሶስተኛው አላማ ፓሬንቲንግ ነው። ማለት ወላጅነት፣ ልጅ ወልዶ ማሳደግ ነው። ሶስተኛ ነው አንደኛ ካደረግ ነው ትዳሩ ስንገባ ልጅ መውለድ የመጀመሪያ አላማ ካደረግ ነው በጣም ትዳሩ ከባድ ነው የሚሆነው፣ ግንኙነታቸው ከባድ ነው የሚሆነው ወይም ደግሞ ለወሲብ ግንኙነት ብቻ ብሎ ወደ ትዳር ከገቡ ፕሌዠር፣ ደስታ ሳይሆን ፕሬዠር፣ ያለበት ጫና የበዛበት ትዳር ነው የሚሆነው እና ሁልጊዜ በአላማው በአላማው ጠንቅቆ መረዳት እና ያንን አላማ ማስፈጸም በጣም አስፈላጊ ነው። ካልሆነ ሶስተኛውን አንደኛ ካደረግ ነው አንደኛውን ሶስተኛ እና አራተኛ ካደረግ ነው በትዳር ውስጥ ሰላም የበለጠ አለመግባባት ይኖራል። የነሱ ትዳር ግን በጣም አለመግባባት የበዛበት ጫፍ ላይ የደረሰ ችግር ውስጥ እንዲሆኑ ነው የሚያደርጋቸው። ስለዚህ በትዳር ውስጥ ባልና ሚስት ተዋደውና ተፋቅረው ወደ ትዳር ሲገባ ከገቡ በኋላ ደግሞ ልጆችን ሊያፈሩ ይችላሉ። ልጆችን መውለድ ልጅን የሚሰጥ ፈጣሪ ነው። ስለተጋባን ብቻ እንወልዳለን፣ እድሜያቸው ደና ስለሆነ ይወልዳሉ ማለት አይደለም። ልጅን የሚሰጥ ፈጣሪ ነው። አንዳንድ ጊዜ እንደሱ ያደርጉናል። ሳናገባ ስንቀር በእኛ ባህል እንደሱ ይደረጋል። ሳናገባ ስንቀር አግቧ እንጂ ሁሉም ያገኘን፣ በተለይ ሰርግ ላይ ከሆነማ ያንተ ሰርግ ያንቺ ሰርግ ይባላል እና ብዙ ጊዜ እንደሱ እንባላለን። ከዛ በኋላ ደግሞ ካገባን በኋላ ደግሞ ቀጥሎ ውለዱ እንጂ አትወልዱም እንጂ ምናምን ብሎ ጫና ይበዛል። እንደሱ ነው የኛ ባህል። ከዛ ደግሞ ደግሞ እንደ አይነቱ ከዛ በኋላ ገባን ካገባን በኋላ ደግሞ አንድ ልጅ ደግሞ ስንወልድ ደግሞ ከዛ በኋላ ደግሞ ድገሙ እንጂ ደግሞ ብቻውን እንዲያርግ ብሎ ደግሞ እንደሱ ደግሞ አሁንም ሀሳባቸውን ከመስጠት ወደ ኋላ አይሉም። ከዛ በኋላ ደግሞ እንደኔ አይነት ቤተሰብ ሁለት ወንድ ልጅ እንደወለደ ደግሞ ሴት ልጅ የሌለ ወንድ ሁለት ወንድ ልጅ ያለው ደግሞ እንዲህ ሴት ልገሙ እንጂ ብናም እና በትዕዛዝ የምናመጣቸውን ነው የሚመስሉት ጾታውን ልጅን በትዕዛዝ እንዲና እንዲሆንልን ብለን ወንድ ነው የምንፈልግ፣ ሴት ነው የምንፈልግ ልጅ ፈልጋለሁ ብለን በትዕዛዝ እኛ በፈለግነው ጊዜ የፈለግነውን ነገር እንደምናደርግ አይነት አድርጎ ነው የሚታሰበው እና በሰው ህይወት ውስጥ ብዙ ነገር ሊፈራረቅ ይችላል። ልጅ መውለድ የማይችሉበት ብዙ ምክንያቶች ይኖሯቸዋል እና ሰዎችን ማሸማቀቅ በጣም በዚሁ አጋጣሚ የእኛ ማህበረሰብ ኮሚኒቲ በጣም መጠቀቅ መቻል አለባቸው። ሰው ስለተጋባ ይወልዳል ማለት አንድ ስለወለደ ሁለት ሶስት እያሉ ሰዎችን ማስጨነቅ በጣም ማቆም አለብን። ልጅን የሚሰጥ ፈጣሪ ነው። ልጅ መውለድ በረከትም ነው። ግን በዛ ልክ ደግሞ አደራ ናቸው፣ ኃላፊነቶች ናቸው። ዝም ብለን አገር ቤት ስንባል እኛ ስናደግ እንደነበረው ንፍጡን ልሶ ይደግ እንደሚባለው አይደለም። እንዲያውም እንቀልዳለን፣ ንፍጡን ልሶ እንዳይታደግ አሁን እራሱ ንፍጥ የለም እየተባለ እንቀልዳለን። እና እንደሱ በድሉ የሚያድግበት አይደለም እና አደራ ናቸው። አደራ መሆናቸውን በረከት መሆናቸውን ስናስብ፣ አደራ መሆናቸውን ስናስብ፣ ልጅ አለመኖርም ለግጭት ይዳርጋል። ሁለተኛው መጽሐፌ ላይ የግጭት መንስኤዎች መፍትሄዎቻቸው መፍትዎቻቸው በጋብቻ ውስጥ የሚለው መጽሐፌ ላይ እዛ ላይ እራሱን ችሎን ለየብቻ ያስቀምጨዋል። ልጅ አለመኖርም ለግጭት መካንነት ሲሆን ሳይወልዱ ሲቀሩ ለጊዜው ሳይወልዱ ሲቀሩ ብዙ ጊዜ በተለይ ደግሞ ሴት ልጆች ሴቶችን ጫና ይፈጥርባቸዋል። ማለት የእኛ ባህል ሴቶች ብቻ እንደማይወልዱ ተደርጎ በጣም ብዙ ስድ ብዙ ነቀፌት አለ። ብዙ ነው። በተለይ በወንድ በባል ሳይድ አካባቢ ያሉ ቤተሰቦች ብዙ ስለ ሴቶች ሊናገሩ ይችላሉ እና ግን ሁለቱም ናቸው። እኩል ነው። ወንዱም ሴቱም እኩል ፐርሰንት ነው ያለ መውለድ ቻንሳቸው እንጂ ሴት ልጅ ብቻ አይደለም ጫናው እና እንደሱ አይነት ጫና ይኖራል እና ልጅ ባለመውለድ ቤታቸውስ ደስታ ትዳራቸውስ ደስታ እንዳይኖር ያደርጋል እና እሱም ራሱ ለግጭት ይዳርጋል፣ አለመግባባት ያመጣል። ስለዚህ እንዲህ አይነት ያሉ ተጋቡ ባልና ሚስቶች ልጅ መውለድ ካልቻሉ የጤና ባለሙያዎችን አማክረው መኬድ ያለበትን ስቴፖችን ከሄዱ በኋላ መውለድ ካልቻሉ የልጅ የማሳደግ ፍቅር ካላቸው ምናልባት ልጆችን አዳብት አድርጎ ተመካክረው አቅማቸው በፈቀደ መጠን የሚፈልጉትን ፆታ የሚፈልጉትን እድሜ ክልል ማሳደግ ይችላሉ። ልዩነቱ የመጀመሪያው ከማህፀን ነው የሚወለደው፣ ይህኛው ደግሞ ከልብ ነው የሚወለደው፣ ከፓሽን ነው የሚወለደው። ያኛው ባዮሎጂካል ከማህፀን ነው የሚወለዱት፣ እነዚህኛው ግን ልጅ የሌላቸው ልጅ አዳብት አድርገው የሚያሳድጉ ግን በማደጎ ልጅ የሚያሳድጉ ሰዎች ግን በፓሽን ነው ከልብ ነው የሚወልዱት ከማህፀንሳው ከልብ ነው ልጅ ከወልዶ ከማሳደግ ካላቸው ናፍቆት የተነሳ ። ስለዚህ እንዲህ አይነት ፓሽን ያላቸው ባልና ሚስቶች ልጆችን እንደዛ አድርገው ተቀብለው ማሳደግ ይችላሉ። ማሳደግ ኃላፊነቱ እኩል ነው። ስለዚህ ልጅ ስንወልድ ሰላም ይሆናል ብለው እንዳይጠብቁ። ልጅ ደግሞ ሲመጣ ደግሞ ልጆች ሲመጡ ደግሞ ራሱን የቻለ ለግጭት ይዳርጋሉ። ልጅ የመጀመሪያ ልጅ ከዛ አንደኛ በአንድ ዓመት ደግሞ ደግሞ መውለድ በአከታተል መውለድ እሱ ራሱ ራሱን የቻለ ልጆችም ራሳቸውን የቻሉ ከዛ ደግሞ ሲያድጉ ደግሞ ራሱ ቲኔጀር ሲገቡ ራሱ የማጋጨት ስለዚህ ልጆችም ሳይኖሩ ልጆችም ሲኖሩ ሁለቱም ለግጭት ሊዳርግ ይችላል እና የትዳራችን ሰላምና ደስታ ልጆችም ሳይኖሩ እያሉም መጠበቅም ማበላሸትም እንችላለን። እና በተቻለ መጠን ባልና ሚስቶች ተሳስበው ልጆችን ቢመጡ ቅድሚያ ባልና ሚስቶች ናት መጀመሪያ ቀድም መቅደም ያለበት እኔና ባለቤቴ ነን። እኔና ባለቤቴ በፍቅር በመተሳሰብ ስንኖር ነው ለልጆቻችን ፍቅር ልናወርሳቸው፣ ሰላም አንድነትን፣ ይቅርታን የተለያዩ ነገሮች ልናወርሳቸው ምንችለው አሊያ እኛ መተሳሰብ ካልቻ ፍቅር ከሌለ ግጭት የበዛበት፣ ጮት የበዛበት፣ አለመግባባት የበዛበት፣ የተለያየ የተለያየ ነገር የበዛበት ከሆነ ያንን ልጆቻችን እየወረሱ እኛ ጋር መወለዳቸውና እኛ ጋር ማደጋቸውን እየተሳቀቁ ከዛ በኋላ ደግሞ ልጆች ቲኔጀር ሲሆኑ መደበቂያ ይፈልጋሉ። ስለዚህ ራሶቻቸውን ለተለያየ አዲክሽን አሳልፈው ከቤት እንዲወጡ የተለያየ ለተለያየ ነገር ተጋላጭ ሆኑና ልጆቻችን በገዛ እጃችን እንድናጣቸው ያደርጋልና ስለዚህ በተቻለ መጠን በተቻለ መጠን ልጆችን የተሰጠን የወለድን ሰዎች ምናልባት ማዳብት አድርገው እያሳደጉ ያሉ በጣም በጣም በጥንቃቄ ልጆቻቸውን ማሳደግ መቻል አለባቸው። ስለዚህ ስል ባልና ሚስት የነበሩ ልጆች ሲመጡ የእናትና የአባትነት ኃላፊነት ይጨመራል። ስለዚህ የእናትና የአባትነት ኃላፊነት ሲጨመር እናትና አባት ባልና ሚስቶች የእናትና አባት ኃላፊነታቸውን የልጆቻቸውን ሁለንተናዊ ለውጥና ፍላጎታቸው ምክንያቱም እድሜ አመጣሽ ለውጥና ፍላጎት አለ ስለዚህ እሱን እየተረዱ አንደርስታንድ እያደረጓቸው ልጆቻቸውን በጋራ ሁለንተና ለውጥና ፍላጎቶቻቸው ለማሟላት እያሟሉ ለማሳደግ እርስ በርሳቸው መረዳዳት መቻል አለባቸው። ባልና ሚስት፣ ባል እንደ አባት የአባትነትን ኃላፊነት፣ ሚስት እንደ እናት የእናትነት ኃላፊነቷ ለልጆቿ በጋራ ምክንያቱም የጋራ ልጆች ስለሆኑ በጋራ በመረዳዳት የሚችሉትን ነገር ማድረግ በጫም መረዳት መጫም ነው። መረዳዳት ደሞን እንዲያድጉ ሁለንትና እድገታቸው በሁሉም አቅጣጫ ማደግ እንዲችሉ ተረዳድቶ ማሳደግ። ከዛ ደግሞ ልጆቻችን ለተለያዩ ነገሮች አልፈው እንዳይሰጡ ጥንቃቄ ማድረግ ጥሩ ነው። በእኛ ለመግባባት ወደማይፈለግ ነገር ውስጥ እንዳይገቡ፣ ቤት ውስጥ ሰላም ባለመኖር ምክንያት ልጆቻችን ሰላም አጥተው ከቤት ሊወጡ የሚያስችል እና ከቤተሰብነት ጥሩ ነገር የማይሰማቸው እንዳይሆኑ በጣም አግሬሲቭ የሆነ ወንጀልን እስኪለማመዱ ድረስ ሰውን መጉዳት እንትን እስኪሉ ድረስ ቤት እንዳይማሩ በጣም ጥንቃቄ ማድረግ ያስፈልጋል። ለልጆቻችን ግጭትን፣ አለመግባባትን፣ ጠብን፣ ክርክርን እነሱን ሳይሆን ፍቅርን፣ ሰላም፣ አንድነትን፣ ይቅርታን ልናወርሳቸው በጣም መጠንቀቅ መቻላል። የምናወርሳቸው ነገር ይህን መሆን መቻል አለብን። ከአባቴ የተማርኩት ይህን ነው። ከእናቴ የተማርኩት እና በጣም አስባለሁ፣ እንደ ባለሙያ ያስተምራለሁ ግን እንደ አባት ለልጆቼ በጣም አስባለሁ። ምንድን ነው ማወርሳቸው? ምንድን ነው ማካፍላቸው? ከኔ የሚማሩት ነገር ምንድን ነው? እኔ ለልጆቼ ምንድን ነው ሁለት ወንድ ልጆች ናቸው። ሞዴላቸው እኔ ነኝ። ለጥሩ ባልነት፣ ለጥሩ አባትነት፣ ለጥሩ ተማሪነት፣ በብዙ አቅጣጫ ሞዴላቸው ሆነው እኔ ነኝ። ስለዚህ እናታቸውን እነሱ ፊት አቅፌ ስስም፣ ይቅርታ ስጠይቅ፣ አሳያቸዋለሁ? ለሴት ልጅ እንክብካቤ እንዲኖራቸው ወደፊት ለጠቅላላ ማንኛውም ሴት ከዛ ቀጥሎ ደግሞ ጓደኝነት ሲጀምሩ ከዛ ደግሞ ወደ ትዳር ሲገቡ ከዛ ደግሞ እያለ ሲቀጥሉ ልጆች ሲወልዱ ይህን እንዲማሩ ስለምፈልግ። ምክንያቱም እኔ ነኝ ትልቁ አስተማሪ፣ እኔ ነኝ ቤት ውስጥ ያለሁት ላስተምር። ወላጆች ነን ትልቁ አስተማሪዎች። በተለይ ደግሞ ልጆች ልጆች ስለሆኑ አእምሯቸው እርጥብ ሲሚንቶ ማለት ያክል ነው፣ እና ያዩትን የሚሰሙትን ነገር ነው አእምሯቸው ላይ የሚቀረው። እና ምንድን ነው ለልጆቻችን የምናወርሰው የሚለውን ነገር በጣም በጣም አሳሳቢ ሁኔታ፣ በጣም መጠንቀቅ መቻል፣ ምን መርጣቸው እና ምን ወስናቸው ውሳኔዎች ልጆቻችን ላይ ተጽዕኖ ያደርግ አላያደርግ ለልጆቻችን ምንድን ነው የሚሰጠው ብሎን ልጆቻችን ማሰብ ያስፈልጋል። ልጆቻችን አውጥተን የምንመርጣቸውና ና የምንወስናቸው ውሳኔዎች ብዙዎቹ ልጆች እየተጎዱ ናቸው። በእኛ ምርጫና ውሳኔ ወልደናቸው በእኛ ምርጫና ውሳኔ ደግሞ ከትዳራችን ተለያይተን በእኛ ምርጫና ውሳኔ እነሱ ይጎዳሉ፣ ይሰቃያሉ። እና በጣም እዚህ ላይ በጣም በጣም ተደቃቂ በእንደዚህ ሊወስኑ መንገድ ላይ ያሉ ሰዎች ካሉ፣ ፍርድ ቤት በተለያዩ ነገር እየተካሰሱ ያሉ ሰዎች ካሉ፣ በጣም ላሳስብ የምወደው በፍቅር በይቅርታ አጠፍቻለሁ፣ ተሳስቻለሁ ብሎ በሰላም በፍቅር ተመልሰው ለልጆቻቸውም ሲሉ እንዲያስቡ ይህ ሲባል ለህይወታቸው አደጋ የሆነ ነገር እያለ የሚገድል ለግድያ የሚያሳልፎ የሚሰጥ ነገር ስለ ጥይት የተለያዩ የተለያየ ነገር ባለበት ለልጆች ብሎ ይሙቱ እያልኩ አይደለም ግን በመታገስ በፍቅር በይቅርታ ነገሮች ሊታለፉ የሚችሉና ሰላም ተፈጥረው ልጆቻቸውን አብረው ከመበተን የሚያተርፏቸው ከሆነ እንደሱ አይነት እድሎችን ቢፈጥሩ በጣም ላሳስብ እወዳለሁ። የመጨረሻው ግን ከማንኛውም ከማንኛውም መንፈሳዊና ማህበራዊ ተቋም በፊት ልዩ ትኩረት እና ቅድሚያ ሊሰጠው የሚገባው ተቋም ትዳርና ቤተሰብ እንደሆነ ገብቶ ለልጆቻችን መንፈሳዊ ተቋም ልናበዛንቻ ማህበራዊ ተቋሞች ሊኖሩን ይችላሉ። ከማንኛውም ማህበራዊ እና መንፈሳዊ ተቋም በፊት ቅድሚያ ሊሰጥ የሚገባው የሁሉም ማህበራዊ እና መንፈሳዊ ተቋም መሰረት ቤተሰብ ነው። እና ቤተሰብን አክብረን ቤተሰብን ቅድሚያ ሰጠን ቤተሰብን ልንከባከብ እና በጋራ አብረን ጤናማ ቤተሰብ ልንገነባ ያስፈልጋል እላለሁ። በተለይ በጋብቻ ውስጥ የመንፈሳዊ ህይወት ዋጋ ምን ያህል ነው? በአሁኑ ወቅት እንደሚያውቁት ይ አማኞችም አሉ ሃይማኖትም የሌላቸው ወይም አያምኑ። ሁለተኛ በሀገራችንም የተለመደ ነው የተለያዩ የሃይማኖት አማኞች አንዱ ከአንዱ ጋር እስልምና፣ ክርስቲያን፣ በፕሮቴስታንትና ኦርቶዶክስ፣ በካቶሊክና በሌላው እንደዚሁ የመጋባት ነገሮች አሉ። በመሰለጠነውም አለም ዛን ያህል ነው። በተለይ የሃይማኖት በምዕራቡ አለም ተከታይነት እያዘቀዘቀ እየመጣ ያለበት ሁኔታ ነው። የተለያዩ ሃይማኖት ተከታዮች ወይም አማኝና አማኝ ያልሆኑ ሰዎች ቢገቡ የመንፈሳዊ ህይወት ዋጋ ምን ያህል ነው? ሃይማኖት የጋብቻን ውሳኔ ላይ ተጽዕኖ ሊያሳድር ይገባል ይላሉ። ይሄ በጣም ጥሩ ጥያቄ ነው፣ መነሳት ያለበት ጥያቄ ነው። ያላገቡ ወጣቶች ወደ ትዳር ሲገቡ አንዱ ማየት ያለባቸው የቤተ እምነታቸው አንድነትና ልዩነት ነው። እሱም በደንብ ሲሬስ ማሰብ መቻል አለባቸው። ምክንያቱም ወደ ትዳር ከገቡ በኋላ ከዛ በኋላ ስሜታዊ ከሆኑ ወዛ መሬት መርገጥ ሲጀምሩ ያኔ ሊያጋጫቸው ይችላል። ከዛ ደግሞ ልጆች ይመጣሉ። ልጆች ሲመጡ ደግሞ አባት ወደ እኔ ይላል፣ እናት ወደ እኔ በሚል አለመግባባትና ግጭት ውስጥ እንዳይገቡ። አንዳንድ ጊዜ አንድ አይነት ተመሳሳይ ቤተ እምነት ኑሯቸው ይጋጫሉ። ምክንያቱም የቤተ እምነታቸውም ራሱ አንድ አይነት ሆነው ግን ለቤተ እምነቱ ያላቸው መሰጠት ያላቸው ኮሚትመንት ያላቸው ፍላጎት የተለያየ ይሆናል። በዚህ ምክንያት እንዲጋጩ ሊያደርጋቸው ይችላል። ለዚህ ነው ከስምንቱ ኢንቲሜሲ አንዱ ስፕሪቹዋል ኢንቲሜሲ ነው። ባልና ሚስቶች በጋራ ባላቸው ስፕሪቹዋል አብረው ቢያድጉ ጥሩ ነው፣ ይበረታታል። ይህ ሲባል ግን የተለያየ እምነት ያላቸው አብሮ አይኖሩም ማለት አይደለም። በመተሳሰብ በመከባበር፣ አንዱ የሌላውን በማክበር በሰውነቱ ከዛ ቤተ እምነቱን በማክበር የሚኖሩ ሰዎች ምሳሌነት ያላቸው ባልና ሚስቶች አሉ። ግን በጣም መጠንቀቅ መቻል አለባቸው ቤተ እምነታቸው በተለይ ደግሞ አሁን በዘር እና በቤተ እምነት ብዙ ችግር እየተፈጠረበት ባለበት ብዙ ትዳር እየፈረሰ ነው እና በዚህ ምክንያቱ ትዳራቸው እንዳይፈርስ ትዳራቸውን መጠበቅ መቻል አለባቸው። ይህን ልዩነት አጥብበው በጋራ እየተሳሰቡ፣ አንዱ የሌላውን ነገር እያከበረ፣ አንዱ ለሌላው እየተጠነቀቀ በጋራ መኖር የሚችሉበትን መንገድ ማሰብ በጣም አስፈላጊ ነው እንጂ ለግጭት ሊዳርጋቸው ይችላል። ምክንያቱም መንፈሳዊ ነገር አንድ ትልቅ ለምርጫና ለውሳኔ ኮንሲደር ከምናደርግበት ነገር አንዱ ነገር ስለሆነ ተመሳሳይ ካለመሆን የተነሳ ላይክ አንዱ በበሬና ባህያ እንደ ማረስ አይነት ሊሆን ይችላል፣ ቤት ውስጥ ማለት ነው። ሁለት የተለያየ አስተሳሰብ፣ ሁለት የተለያየ ቤተ እምነት ያላቸው ግን ሲሆን ደግሞ ይህን ልዩነታቸውን አጥበቦ ደግሞ የሚኖሩ ምሳሌነት ያላቸው ደግሞ ሰዎች አሉ። ስለዚህ እንዲህ አይነት ውስጥ የገቡ ሰዎች ግንኙነታቸውን እንዳይበላሽ በተለይ አሁን ያለው ተጽዕኖ ጥንቃቄ እያደረጉ ትዳራቸው እንዲጠብቁ ተሳስበው፣ ተፈላልገው፣ ተከባብረው እንዲኖሩ እንደ ሰው መጀመሪያ ከቤተ እምነቱ መቅደም በፊት ሰው መሆናችን ነው መቅደም ያለበትና በሰውነታችን ተዋደንና ተከባብረን መኖር እንዲያበዙ ላበረታታ እወዳለሁ። እንግዲህ ካም ዶክተር ሙላቱ በላይነህ የኔተን ጋብቻና ቤተሰብ ምክር አገልግሎት መስራችና የጋብቻ ቤተሰብ ምክር አገልግሎት ባለሙያ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ።